ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶው ጽዮን ግርማ ከጎኔ እዚ ጋቢና ትገኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅታችን በመላው ዓለም በመከበር ላይ የሚገኘውን ዓለም አቀፉን የፕሬስ ነጻነት ይዳስሳል። ዘገባዎች ይኖሩናል። በኢትዮጵያ መዲና በአዲስ አበባ በተለያዩ ቦታዎችም ታስቦ ውሏል። በዚህ ጉዳይ ላይም ዘገባ ይኖረናል። የሶማሊያው ፕሬዝዳንት ሙሐመድ አብዱላሂ ሙሐመድ ወይም ፎርማጆ በኢትዮጵያ በጉብኝት ላይ ይገኛሉ። እንደደረሰን ዘገባውን ለእናንተ እናቀርባለን። የኢትዮጵያው አስቸኳይ ጊዜ አዋጅ ባለፈው ዓመት በኦሮሚያ ክልል ተጀምሮ ወደ ሰሜኑ የአማራው ክልልና ከዛም ወደ ደቡብ ከተዛመተው ሕዝባዊ አለመረጋጋት ጋር በተያያዘ ለብዙ ሺህ ሰዎች ወህኒ መውረድ ምክንያት ሆኗል። ከታሳሪዎቹ መካከል ጋዜጠኞች እና ጦማሪያን ይገኙበታል። ይህን በማደርግበት ጊዜ ከአካባቢ ባለሥልጣናት፣ ከኮማንድ ፖስት እና ከደህንነት ባለሥልጣናት ብዙ ማስጠንቀቂያዎች ደርሰውኛል። የማደርገውን ሁሉ ባቆም ለእነርሱ ዛቻና ማስፈራሪያ እጅ መስጠት ይሆናልና ማስፈራራታቸውን ለመቋቋም መፍትሔው መጻፍ ነበር። በአምቦ ዩኒቨርሲቲ መምህር የሆነውና በኢንተርኔት አምደኝነቱ የሚታወቀው ስዩም ተሾመ ለጀርመን ድምጽ ሬዲዮ የኢትዮጵያ መንግስት እንከን በመንገሩ ለሁለት ወራት እስር ቤት ቆይቷል። ሆኜ ከፍተኛ ድብደባና ወከባ የደረሰባቸውን አያሌ ወጣቶች አግኝቻለሁ። እንድናገርላቸው ግድ የሚለኝን ብዙ አሳዛኝ ታሪኮች ሰምቻለሁ። ስለዚህ ለድምፅ አልባዎቹ ልናገርላቸው ኃላፊነት አለብኝ። የዞን ዘጠኝ ጦማሪው በፍቃዱ ኃይሉ በሽብርተኝነትና ጽሁፎችን አመስ ቀስቅሰዋል በሚል ሁለት ጊዜ ታስሮ የተፈታ ነው። ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ካድማ አስተሻገሩ ዜና እናስቀድም እንግዲህ ዛሬ የዓለም አቀፍ የፕሬስ ነጻነት የሚከበርበት ቀን ነው። ዜናዎቻችንም እሱ ላይ ያተኮሩ ይሆናሉ። ዓለም አቀፍ የፕሬስ ነጻነትን ዕለት ምክንያት በማድረግ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ይህንን መልእክት አስተላልፈዋል። ጋዜጠኞች እጅግ በጣም አደገኛ በሆኑ ቦታዎች እየተገኙ ድምፅ ለሌላቸው ድምፅ የሚሆኑ የህዝብ ልሳን ናቸው ብለዋል። ዜናውን ትዝተበላቸው አዘጋጅተዋለች። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ጋዜጠኞች ሙያቸውን በሚያከናውኑበት ወቅት ለስም መጥፋት፣ ለወሲብ ጥቃት፣ ለእስራት፣ ለድብደባና ሁኔታው የከፋ ሲሆን ደግሞ ለሞት የተጋለጡ መሆናቸውን ጠቅሰው ይህ ጥቃት እንዲቆም ጥሪ አድርገዋል። በዚህ በዓለም የፕሬስ ነጻነት ቀን ጋዜጠኞች ላይ የሚሰነዘር ጥቃት ሁሉ እንዲቆም ጥሪ አደርጋለሁ። ምክንያቱም ነጻ ፕሬስ ሁሉም በኩልነት ሰላምና ፍትሕ እንዲኖረው የሚያረጋግጥ ነውና፣ የጋዜጠኞችን ደህንነት ስንንከባከብ ቃሎቻቸውና ምስሎቻቸው ዓለማችንን በአዎንታዊ መልኩ ሊለውጡ ይችላሉ። የመንግስታቱ ድርጅት ዋና ጸሐፊ ዓለም የመገናኛ ብዙኃንን ነጻነት የሚንከባከቡ መሪዎች ያስፈልጓታል ብለዋል። የተዛቡ መረጃዎችን ለማስተካከል እውነትን የማወቅ መብታችንን ለመንከባከብ ሁላችንም ዘብ መቆም አለብን ብለዋል አንቶኒዮ ጉተሬሽ። የኤርትራ መንግስታት የታላቁ የፕሬስ ነጻነት ሽልማት ተሸላሚ የሆነውንና ላለፉት አስራ ስድስት አመታት በእስር ላይ የሚገኘውን ጋዜጠኛ ዳዊት ኢስሐቅን መልቀቅ አለበት ሲሉ አንድ የተባበሩት መንግስታት ድርጅት የሰብአዊ መብት ኤክስፐርት አሳሰቡ። የመንግስታቱ ድርጅት ኤርትራ ሰብአዊ መብት ይዞታ ልዩ መርማሪ ሺላ ኪታሩት የዘንድሮ የ2017 አለም የፕሬስ ነጻነት ሽልማት ለታሳሪው ጋዜጠኛ ኢስሐቅ ዳዊት መስጠቱን ምክንያት በማድረግ ባወጡት መግለጫ የአስመራ ባለስልጣናት ሌሎቹንም በህገወጥ መንገድ ያሰሯቸውን በሙሉ እንዲለቁ ጠይቀዋል። ለጋዜጠኛ ዳዊት ይስሐቅ የተሰጠውን የዩኔስኮና የጉሌርሞ ካኖ የአለም የፕሬስ ነጻነት ሽልማትና ሀያ አምስት ሺ ዶላር የጋዜጠኛው ልጅ ቤተልሄም ዳዊት ተገኝታ ተቀብላለች። ዛሬ አባቴንና ተመሳሳይ ሁኔታ ውስጥ የሚገኙ ባልደረቦቹን ከእናንተ ጋር ለማክበር እፊታችሁ ቆም ያለው፣ ለሰብአዊ መብቶች ለዲሞክራሲና ለመናገር መብት መከበር የሚደረገውን ያልታከተ ጥረት ለማክበር እፊታችሁ ቆም ያለው። ይህ ሽልማት ለአባቴ ሥራና እንደ እሱ የሌሎችን መብት ለማስከበር ለቆሙ ዕውቅና የተሰጠበት ነው። ከፍተኛ ኩራት ጥልቅ የመባረክ ስሜትና ምስጋና ይሰማኛል። ሺላ ኪታሩት የኤርትራ ባለስልጣናት ያለ ህጋዊ መሰረት ሰዎችን የማሰር ተግባራቸውን በአስቸኳይ ማቆም አለባቸው ብለዋል የስዊድን ዜጋ የሆነው የ የሀምሳ ሁለት አመቱ ጋዜጠኛና ደራሲ ዳዊት ከኤርትራ ነጻነት በኋላ ወደ አስመራ በመመለስ በመመለስ የመጀመሪያው ነጻ ጋዜጣን ሰቲትን ከመመሰረቱት አንዱ ነበር ጋዜጠኛው የታሰረው እንደ አውሮፓውያን አቆጣጠር መስከረም ሁለት ሺ አንድ ዓመተ ምህረት የኤርትራ መንግስት አስራ አምስቱ በሚል በሚታወቁትን የፖለቲካ ሰዎች ጋዜጠኞችና ተቾችን ባሳደደበት ወቅት ሲሆን አንዳንዶቹን በቁጥጥር ስር የማሰቃየት ተግባር ፈጽሞባቸዋል፣ ደብዛቸው የጠፋ መኖራቸውን ልዩ ራፖርተሯ በመግለጫቸው አትተዋል። ከታሰረ በኋላ በ2005 ማለት ከ12 አመታት በፊት ለመጨረሻ ጊዜ የታየው ዳዊት በአሁኑ ወቅት የት እንዳለ አይታወቅም። በመጨረሻም አልሸባብን በሁለት አመታት ውስጥ ለማሸነፍ የሚያስችል ስልት ማዘጋጀታቸውን የሶማሊያው ፕሬዚዳንት መሀመድ መሐመድ አብዱላሂ ፎርማጆ አስታወቁ። በሶስት ቀናት ይፋዊ የስራ ጉብኝት አዲስ አበባ የገቡት ፕሬዚዳንት መሐመድ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተወያይተዋል፣ መግለጫም ሰጥተዋል። ሙሉ ዘገባውን በምሽቱ ሶስት ሰዓት ፕሮግራማችን ተከታተሉት። አድማጮች፣ ለሰዓቱ የያዝናቸው ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ይቀጥላል እኔ መስታወት አራጋውና ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን ጋቢና ለስ ዛሬ አለም አቀፉ የፕሬስ ነጻነት ቀን ተከብሮ ውሏል በኢትዮጵያ መዲና በአዲስ አበባ በተለያዩ ቦታዎችም ታስቦ ውሏል። ከነዚህም መካከል አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ ይህንን ቀን በማሰብ ዓለም አቀፍ የፕሬስ ባለሙያዎችና ጋዜጠኞች በድረገጽ የታገዘ ውይይት አካሂደው ነበር። መለስካቸው አመሃ በቦታው ተገኝቶ ነበር። አሁን በስልክ ዝርዝሩን ይነግረናል። መለስካቸው፣ እንደምን አመሽ። እንደምን አመሽ መስታወት። እንግዲህ በውይይቱ ላይ ተገኝተህ ነበር ለውይይት የተነሱት ነጥቦች እና ጎልተው የወጡት ነጥቦች ምን ምንድን ነበሩ? እንግዲህ በአሜሪካ ኤምባሲ የዓለም የፕሬስ ነጻነት ቀን የተከበረው በድረገጽ ውይይት ነበረ። በዓለም አቀፍ ደረጃ የፕሬስ ነጻነት ያጋጠሙትን ፈታች በዚህ ውይይት ተነስተዋል። ለምሳሌ ባለፈው አመት ብቻ ሁለት መቶ ሀምሳ ዘጠኝ ጋዜጠኞች ከስራቸው ጋር በተያያዘ ምክንያት ታስረዋል። ስራቱ ደግሞ ከመንግስት በሚነሳከስ ነው የሚመሰረተው። ይህን የዘረዘሩት የሲፒጄ ሀላፊነት ላይ የሚገኙ ዶክተር ከፕቲን ራዥ ናቸው። አርባ ስምንት ጋዜጠኞች ደግሞ ስራቸውን ስለሰሩ ብቻ ተገድለዋል። በፖለቲካ ዙሪያ በሙስሊና ዙሪያ ና መዘገብ በብዙ ሀገሮች ላይ በጋዜጠኞች ላይ አደገኛ የሆነ ችግር ይፈጥራል። ይህንንም የገለጹት እኒሁ የሲፒጂ ኃላፊ ናቸው። ይሄው ነው እንግዲህ በዛ ጊዜ የተነሳው። የተለያዩ ጥያቄዎችም ተነስተው ነበረ። በውይይቱ ላይ በርካታ ተሳታፊዎች እንደነበሩ ነው መረጃ የደረሰን። እና እነዛ ተሳታፊዎች እነማን ነበሩ? ከየት ሀገርስ ነበር? ለተነሱ ጥያቄዎችስ ምላሹን የሚሰጡት እነማን ነበሩ? ለተነሱ ጥያቄዎች ምላሹን የሚሰጡት ቅድም ልጠቅስ እንደሞከርኩት ከሲፒጄ ዶክተር ከትሚ ራዣ እና ሌላው ታዋቂ ጋዜጠኛ ናቸው ሚስተር ሉዊስ ነው ሚስተር ሪቻርድ ሉዊስ ይባላሉ። ከተለያዩ ዓለም ክፍሎች ነው ሰዎች ሲጠይቁ የነበሩ፣ በተለይ ግን በቪዲዮ ሲጠይቁ የነበሩት ከአቡጃ ናይጄሪያ፣ ከቲራና አልቤኒያ ነበሩ። በተረፈ ከአፍሪካ ለምሳሌ ከኢትዮጵያም የቀረበ ጥያቄ አለ። ከሴራሊዮን ከመሳሰሉ ሀገሮች ብዙ ጥያቄዎች ተነስተው። እሺ፣ በአዲስ አበባ በሌሎች ቦታዎችም ይህ የፕሬስ ነጻነትን በማስመልከት ተከብሮ እንደዋለ መረጃ ደርሰውን ነበር። መረጃው አንተ ካለ ብታደርሰን። እንግዲህ በአዲስ አበባ በሌላ አካባቢ እለቱን ተከበረ ያወቅኩት ዛሬ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ሰባት ሰዓት ዜና ወጃ ላይ ከተመለከትኩት ዜና ነው እና እንግዲህ እዚያ ላይ እንደተመለከትኩት እለቱ ሲታሰብ አንድ በፍሪደም ሀውስ የተዘጋጀ ጥናት ወይም ከዚህ ጥናት ጋር የዚህ ጥናት መሰረት ያደረገ ሌላ ጥናት ቀርቧል። በዚህ ጥናት መሰረት ኢትዮጵያ በአሁኑ ጊዜ በጋዜጦች ረገድ በተለይ በኅትመት ጋዜጠኝነት ረገድ በጣም እያቆለቆለ መሄደ፣ ጋዜጣዎች ቁጥራቸው እየመለመኑ መሄዳቸውን ያመለክታል። ቁጥራቸው ከዛሬ ሀያ ዓመት በፊት ከነበረው በጣም እጅግ ብዙ የሚባል ቁጥር ማለት ነው አስራ አንድ ብቻ መቅረታቸው ታውቋል። አሁን በሌላ በኩል ግን የብሮድካስት ጣቢያዎች ወይም ሬዲዮ ጣቢያዎች ቴሌቪዥን ጣቢያ ሊሆን ቴሌቪዥን ጣቢያ እኮ እስከ ዛሬ ከኢትዮጵያ ቴሌቪዥን ውጭ አላየንም። የብሮድካስት ጣቢያዎች ግን ቁጥራቸው እየጨመረ መሄዱን ጥናቱ ይናገራል። በአጠቃላይ ግን እንደ ኢትዮጵያ አቆጣጠር ከሺ ዘጠኝ መቶ ዘጠና ሰባት አመተ ምህረት ወዲህ የፕሬሱ ህዋ እንደጠበበ እንደተዳከመ ያስረዳል ይህ ጥናት። በዚሁ ዜና ላይ ሁኔታውን የበለጠ ለማብራራት የቀረቡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ዘያድ አብርሃ ደግሞ ፕሬሱ ዚያድግ ዛዲጋ ሰው ይቅርታል ዛዲጋ ብራ ፕሬሱ መዳከም ሳይሆን በሚታየው የሚታየው ሽግግር መኖሩን ነው ብለዋል። በእሳቸው አረዳድ እንግዲህ ከሀያ አመት በፊት በብዛት ሲታተሙ የነበሩት ጋዜጦች የፕሬስ ነፃነትን በተገቢ ሁኔታ ያልተጠቀሙ ኃይሎች የበላይነቱን የያዙበት ጊዜ ነበር ብለዋል። እነዚህ ኃይሎች በጦር ሜዳ ያጡትን ድል በነጻ ፕሬስ ስም እንደገና ለመጨበጥ የሚሰሩበት ጊዜ ነበረ። ይሄ ከሺ ዘጠኝ መቶ ዘጠና ሰባት ወዲህ ተቃለበሰ የሚባለው የሽግግር ጊዜ ተጀመረ ማለት ይቻላል ብለው ነበረ። እነሳቸው ሌላ ገጽታ ሊሰጡ የሞከሩት ይሄ ነበር እንግዲህ በእኔ በኩል ያለው። እንግዲህ ወደ ዩናይትድ ስቴትስ ኢምባሲ ልመልስህና ምናልባት የኢትዮጵያውያን ተሳታፊዎች ነበሩ ብለህኛል በድረ ገጽ በነበረው ውይይት ላይ ከተነሱት ነጥቦች ውስጥ አሁን የተባለውን ያነሱ ሰዎች አሉ። ይህንን እንደ ጥያቄ ያቀረቡ ሰዎች ነበሩ ኢትዮጵያውያን። መለስካቸው ይህን ጥያቄ ከመመለስ በፊት አያይዘህ እንድትመልሰው እዚህ ሁለት መቶ ሀምሳ ዘጠኝ የታሰሩት ሲፒጄ ያወጣው ዓለም አቀፍ መግለጫ ላይ የኢትዮጵያውያኖቹን በተመለከተ አስራ ስድስት ጋዜጠኞች መታሰራቸውን ጠቅሷል። ይሄንን በተመለከተ ውይይቱ ላይ፣ ዩናይትድ ስቴትስ ኤምባሲ ያዘጋጀው ውይይት ላይ የኢትዮጵያ መንግሥት ተገኝቶ የሰጠው ምላሽ አለ ወይ? ከኢትዮጵያ የተነሱት ጥያቄዎች ላይ የኢትዮጵያን የጋዜጠኞች እስር በተመለከተ ጥያቄዎቹን ያነሱት ማናቸው ናቸው? በኤምባሲ ውስጥ በኩል ውይይቱ ላይ የተነሳ ነገር አለ? ይሄንን በተመለከተ አንድ ላይ ጠቅላላ አድርገህ መልስልኝ። ለነገሩ እኛ ጋር ከተነሱት ጥያቄዎች ከዚህ ጋር የተያዘ የተነሳም የለም። አንድ የተነሳ ጥያቄ ትዝ የሚለኝ ከእኛ ጋር የዚህ ኦንላይን ወይም ደግሞ የኢንተርኔት አምደኞች፣ ድረገጽ ጻፊዎች፣ አምደኞች የነሱ ሳይሆን በኢንተርኔት በኢንተርኔት ላይ መጠቀም ወይም ጋዜጠኝነትን መጠቀም ሜንስትሪም ጋዜጠኝነትን እንዴት ይረዳል የሚል ጥያቄ ነው የተነሳው እንጂ ስለሌላ ስለታሰሩትም ሆነ ስለተከሰሱ ጋዜጠኞች የቀረበ ጥያቄ የለም። የመንግስት እንደሚመስለኝ የመንግስት ባለስልጣናት አልነበሩም። እሺ እሺ እናበጣም እናመሰግናለን። መለስካቸው በጣም አመሰግናለሁ። ደህና ደሩ። እሺ እየተከታተላችው የምትገኙት ጋቢና ቪኦኤ ነው። እንግዲህ ዛሬ ዓለም አቀፉ የፕሬስ ነጻነት ቀን ተከብሮ ውሏል። በዚህ ጉዳይ ላይ ሌላም ዘገባ አለን፣ ወደዛው ነው የምናምረው። ወደ ሁለተኛው ዘገባችን ስናምራ የኢትዮጵያው አስቸኳይ ጊዜ አዋጅ ባለፈው ዓመት በኦሮሚያ ክልል ተጀምሮ ወደ ሰሜኑ የአማራው ክልል ከተዛመተው ሕዝባዊ አለመረጋጋት ጋር በተያያዘ ለብዙ ሺ ሰዎች ወህኒ መውረድ ምክንያት ሆኗል። ከታሳሪዎቹ መካከል ጋዜጠኞችና ጦማሪያን ይገኙባቸዋል። ማርቴ ቫንዴር ዎልፍ ከዛሬ የዓለም አቀፍ የፕሬስ ነጻነት ቀን ቀደም ብላ ከሶስቱ የኢትዮጵያ ብሎገሮች ጋር ያደረገችውን ውይይት ለቪኦኤ ልካልናለች። የዩኒቨርስቲ መምህርና ሀያሲ ስዩም ተሾመ ለጀርመኑ ሬዲዮ ጣቢያ ዶቼ ቬሌ በሰጠው ቃለ መጠይቅ ላይ የመንግስቱን እንከን በመናገሩ በጥቅምት ወር ለሁለት ወራት እስር ቤት ቆይቷል። ከተፈታ በኋላም በሳምንት በተደጋጋሚ ጊዜያት በተለያዩ የፖለቲካ አምዶችና ማህበራዊ ገጾች ላይ ጽሁፎችን አውጥቷል። አዲሱ አበበ ሙሉ ዘገባ አለው። የዩኒቨርሲቲ መምህርና ሀያሲ ስዩም ተሾመ ለጀርመኑ ራዲዮ ጣቢያ ዶቼ ቬሌ በሰጠው ቃለ መጠይቅ ላይ የመንግስቱን እንከን በመናገሩ በጥቅምት ወር ለሁለት ወራት እስር ቤት ቆይቷል። ከተፈታ በኋላም በሳምንት በተደጋጋሚ ጊዜያት በተለያዩ የፖለቲካ አምዶችና ማህበራዊ ድረገጾች ላይ ጽሑፎችን አውጥቷል። ይህን በማደርግበት ጊዜ ከአካባቢ ባለሥልጣናት፣ ከኮማንድ ፖስትና ከደህንነት ባለሥልጣናት ብዙ ማስጠንቀቂያዎች ደርሰውኛል። የማደርገውን ሁሉ ባቆም ለእነርሱ ዛቻና ማስፈራሪያ እጅ መስጠት ይሆናልና ማስፈራራታቸውን ለመቋቋም መፍትሔው መጻፍ ነበር። በመላ አገሪቱ ለማስፈን የተመኙትን የፍርሃት ቆፈን ለመስበር መጻፌን እቀጥላለሁ። አስተያየት ለማግኘት ወደ ኢትዮጵያ መንግሥት ቃል አቀባይ የተደረጉ የስልክ ጥሪዎች ሊመለሱ አልቻሉም። ይሁንና መንግሥት በዚህ ጉዳይ ላይ ደጋግሞ በሰጠው አስተያየት እነዚህ ታሳሪዎች በጋዜጠኛ ስም የሚንቀሳቀሱ ሽብርተኞች ናቸው ብሏል። ድንበር የማይወስናቸውን ዘጋቢዎች ያሰባሰበው ሪፖርተርስ ዊዛውት ቦርደርስ የተሰኘው ቡድን በበኩሉ ባለፈው ጥቅምት ወር የተደነገገው የኢትዮጵያ አስቸኳይ ጊዜ አዋጅ የፕሬስ ነጻነትን እንደገደበና መረጃ ምንጭን እንደዘጋ ይገኛል ብሏል። በዚህም ምክንያት ሪፖርተርስ ዊዛውት ቦርደርስ በዘንድሮው የ2017 የዓለም የፕሬስ ነጻነት ቀን ሰንጠረዡ ኢትዮጵያን ከ180 አገሮች ውስጥ 150ኛ ላይ አስቀምጧታል። ይህም ባለፈው ዓመት ካገኘችው ማርክ በስምንት ነጥብ ዝቅ ያለ ነው። ለዚህ ደግሞ ቀዳሚው ሕያው ምስክር እኔ ነኝ ይላል ጦማሪ በፈቃዱ ኃይሉ። ሀሳብን በነፃነት መግለጽ ከአስቸኳይ ጊዜ አዋጁን በፊት የመታሰር አደጋ ነበረው። ያኔ ግን ደህንነቶች ለምን ፍርድ ቤት እንደሚያቆሙ ምክንያት ይሰጣሉ። ዛሬ ግን ምክንያት መስጠት አያስፈልጋቸውም። በፈቃዱ ሁለት ጊዜ ነው የታሰረው። እንደ አውሮፓ አቆጣጠር በ2014 የዞን ዘጠኝ ጦማሪያን በጅምላ የታፈሱ ጊዜ በሽብርተኛነትና ጽሑፎቹ አመስ ቀስቅሰዋል ተብሎ ለአንድ ዓመት ተኩል ታስሯል። እንደገና ባለፈው ዳሮር ምንም ኦፊሴላዊ ክስ ሳይመሰረትበት ለአርባ ቀናት ታስሯል። በአስቸኳይ ጊዜ አዋጁ ዘመን እንደታሰሩትና የተሃድሶ ትምህርት እንደተሰጣቸው እስረኞች ሁሉ እርሱም የዚያ ታዳሚ ነበር። መንግሥት ታሳሪዎቹ ስለ ሕገ መንግሥቱና ስለ ማኅበራዊ እሴቶች ትምህርት ተሰጥቷቸዋል ይላል። እዚያ ሆኜ ከፍተኛ ድብደባና ወከባ የደረሰባቸውን አያሌ ወጣቶች አግኝቻለሁ። እንድናገርላቸው ግድ የሚለኝን ብዙ አሳዛኝ ታሪኮች ሰምቻለሁ። አብዛኞቹ ለነጻ ፕሬስ ወይም ለማኅበራዊ ድረገጾች አንዳችም ቀረቤታ የላቸውም። ስለዚህ ለድምፅ አልባዎቹ ልናገርላቸው ኃላፊነት አለብኝ። በአጠቃላይ ይህን ሁሉ ድብልቅ ስሜት ይዤ ነው ከዚያ የተሃድሶ ትምህርት የወጣሁት። በአስቸኳይ ጊዜ አዋጁ ሕግ መሠረት ኢትዮጵያውያን አንዳንድ የመገናኛ አውታሮችን እንዳይከታተሉ ተከልክለዋል። እንደ ፌስቡክ የመሰሉ የማኅበራዊ መገናኛ አውታር ድረገጾች ዛሬ ድረስ እንደተዘጉ ናቸው። መንግሥት በሰጠው መግለጫ መሠረት የአስቸኳይ ጊዜ አዋጁ ያስፈለገበት ምክንያት ባለፈው ዓመት የተቀሰቀሰውን ዓመፅ ለማስቆምና በአገሪቱም መረጋጋትን ለማስፈን ነው። እናም ፓርላማው ባለፈው መጋቢት ወር ማብቃት የነበረበትን የአስቸኳይ ጊዜ አዋጅ ጊዜ ገደብ ተጨማሪ ጊዜ በመስጠት አራዝሞታል። የመከላከያ ሚኒስትሩ ጸረ ሰላም ርዝራዦች ያሏቸው ኃይሎች ዛሬም አሉ። ጦማሪ አናንያ ሶሪ አራት ወር ወህኒ ከከረመ በኋላ ነው ክስ ሳይመሰረትበት ባለፈው መጋቢት ከእስር የተለቀቀው። መጽሐፉንና ማሳተሙን ግን አላቆመም። ዞስ ሁአር ኢን ፓወር ንድ ዞስ ክሌም ቱሊድ ዘ ሶሳይቲ ቱ ሳምዌር እነዚህ ስልጣን ላይ ያሉና ማህበረሰቡን እንምራለን የሚሉ ሰዎች ሐሳብን በነጻነት የመግለጽ ጠቀሜታን ሊረዱ ይገባል። በማንኛውም ማኅበረሰብ ውስጥ የመናገር ነጻነትና አዳዲስ ሐሳቦችን ማንሸራሸር ለእድገት በር ከፋች ነው። በምሕፃረ ቃሉ ሲፒጄ የሚባለው ለጋዜጠኞች መብት መጠበቅ የቆመው ድርጅት እንዳስቀመጠው ለጋዜጠኞች ገሃነም ከሆኑት ግብፅና ኤርትራ ቀጥሎ ኢትዮጵያ ሦስተኛዋ አፍሪካዊት አገር ነች። ዛሬ ጦማሪያን ከፍተኛውንና ጉልሁን የመዘገብ ሚና መጫወት የጀመሩት ብዙ ኢትዮጵያውያን ጋዜጠኞች አገር ጥለው ለስደት በመዳረጋቸው ነው። ተከታዩም ዘገባችን በዚሁ እስካሁን በያዝናቸው ጉዳዮች ላይ ያተኮረ ነው። በዛሬው እለት እየተከበረ የሚገኘውን የዓለም የመገናኛ ብዙኃን ነጻነት ቀንን አስመልክቶ የአሜሪካ ድምፅን ጨምሮ በዩናይትድ ስቴትስ ሕዝብ የግብር ድጋፍ የሚንቀሳቀሱ የመገናኛ ብዙኃንን የሚያስተዳድረው ቢቢጂ ከጆርጅ ዋሽንግተን ዩኒቨርሲቲ ጋር በመተባበር ያሰናዳው ውይይት ነው። ተከታዩ ዘገባችን የግልና በመንግስት ድጋፍ የሚንቀሳቀሱ የመገናኛ ብዙኃን የሚገጥሟቸውን ፈተናዎች የአለም አቀፉ የዜና ምንጮች ለማህበረሰቦች የሚያበረከቱትን አስተዋጽኦ በተመለከተ የተሰናዳውን ውይይት ማርያማ ዲያሎ ዘግበዋለች። ሄኖክ ሰማእግዜር አቀርበዋል። በዓለም ዙሪያ የታመነ የመረጃ ምንጭ በመገንባት ጥረቶች ላይ ያሉ ክፍተቶችን የገመገመ የሐሰት መረጃዎች በፍጥነት የሚሰራጩባቸውን አምዶች እንዲሁም በዚህ ፈጣን የመረጃ ፍሰት ዘመን ደግሞ የጋዜጠኝነት ስራን አስፈላጊነትና የገጠሙትን ችግሮች የመረመረ ነበር። በቢቢጅና በጆርጅ ዋሽንግተን የጋዜጠኝነትና የሕዝብ አመራር ትምህርት ቤት የተሰናዳው ውይይት መንግስታት ከመገናኛ ብዙሃን ጋር የተለያዩ ግንኙነቶች አላቸው። በአንዳንድ አካባቢዎች አምባገነናዊ ስርዓቶች፣ ዲሞክራሲ በሰፈነባቸው ሀገሮች ደግሞ የመረጃ ፍሰትን ለመቆጣጠር የሚጥሩ መንግስታትን እናስተውላለን። ስለዚህ ዜናና መረጃ የመሰብሰብ ሥራን አስቸጋሪና በአንዳንድ ስፍራዎች ደግሞ አደገኛ ያደርገዋል። ማይክል ኦረስከስ የኤንፒአር የማህበረሰብ ሬዲዮ ምክትል ፕሬዚደንት ናቸው። የአሜሪካ ድምፅን ጨምሮ በርካታ በህዝብ የግብር ገንዘብ የሚንቀሳቀሱ የመገናኛ ብዙሀንን የሚያስተዳድረው ቢቢጂ ዋና ስራ አስፈጻሚ ጆን ላንሲንግ ደግሞ መንግስታት መረጃና ዋቢ ሀቆችን እንዴት ለማጣጣል እንደሚሰሩ አስረድተዋል ለምሳሌ በራሽያ ቤተ መንግስት ክሬምሊን የሚደረገውን ብትመለከቱ የተሳሳተ መረጃን ከማሰራጨት ያለፈ ነው ተጨባጭ የሆኑ መረጃዎች የሉም እስከ ማለት ይደርሳሉ ስለዚህ እነዚህ ሀቅና ዋቢ ማጣቀሻዎች ዛሬ ዛሬ በዓለም ዙሪያ ዋጋቸውን የሚያዋድቁ መንግስታት በዝተዋል። በቱርክ እየሆነ ያለውንም እንዲሁ መመልከት ይቻላል። ባለፈው ሳምንት ድንበር የለሽ የጋዜጠኞች ቡድን አመታዊ ዘገባውን ሲያቀርብ እንደ ኢትዮጵያ ራሻና ቱርክ የመሳሰሉ መንግስታት የመገናኛ ብዙሀንን በማፈን የከፉ ከተባሉት ሀገሮች መዝግቧቸዋል። ሌላኛው የመብት ቡድን ፍሪደም ሀውስ እንዲሁ አርብ ዕለት ባወጣው የመገናኛ ብዙሃን ነጻነት ዘገባ ባለፉት 13 ዓመታት ባልታየ መልኩ የጋዜጠኝነት ስራና የመገናኛ ብዙሃን ነጻነት አሽቆልቁላል ሲል ሰፊ ትንተን አስቀምጧል። ለዚህም ምክንያቱ የመገናኛ ብዙሃን በበለጸጉ ዴሞክራሲዎችም ጭምር ከባድ ፈተናዎች እየገጠሟቸው ስራቸውን ለማከናወን በመቸገራቸው እንደሆነ መዝግቧል። የሲኤንኤን ቴሌቪዥን የዓለም አቀፍ ዘጋቢ ኤሊስ ላቦት አሜሪካውያን ጋዜጠኞች የገጠሟቸውን ፈተናዎች ታስረዳለች። የሌላውን ዓለም ዜና ለአሜሪካ መዘገብ ብቻ አይደለም ችግራችን። የአሜሪካን ዜና ለሌላው ዓለም መንገር አስቸጋሪ የሆነበት ወቅት ላይ ደርሰናል። በዚህ ያለው የስራ ሁኔታ አመቺ አይደለም። በህግ ተጠያቂ መሆን አለመሆን አይደለም ችግሩ፣ ለጋዜጠኞች ሥራና ነጻነት ክብር ጠፍቷል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከመገናኛ ብዙኃን ጋር ያላቸው ግንኙነት የሻከረ መሆኑን ራሳቸው በአደባባይ የሚናገሩት ነው። ትራምፕ የመገናኛ ብዙኃንን ጥቅስ የአሜሪካ ህዝብ ጠላት ጥቅስ ቀጣፊ ዋሾዎች ሲሉ በአደባባይ ተደምጠዋል። በዓለም ዙሪያ ለመገናኛ ብዙሃን ነጻነት የሚሟገቱ ድርጅቶች የትራምፕ ንግግር ሌሎች አምባገነን መንግስታትን የልብ ልብ ሰጥቷል ይላሉ። እንደዚህ ባለው ሁኔታ የአሜሪካ ድምፅና የጋዜጠኝነት ስራዎች በትራምፕ አስተዳደር ላይ ገለልተኛ የሆነ ዘገባ ማቅረብ ይችላሉ ተብሎ የተጠየቁት የቢቢጂ ዋና ስራ አስፈጻሚ ጆን ላንሲንግ የቪኦኤ ነጻነት በመተዳደሪያ ደንብ ህጋዊ ድጋፍ ያለው መሆኑን መረዳት ያስፈልጋል ብለዋል። እየተከታተላቸው የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው ወይዘሮ ጸጋ ስዩም ኤርትራዊ አሜሪካዊ ናት። ላለፉት ሀያ ዓመታት በተለያዩ የስራ መስኮች በአይቢኤም ድርጅት ውስጥ ሰርታለች። አሁን ፐርል ሊደርሽፕ ኢንስቲትዩት የተባለ በኖርዝ ካሮላይና ለተማሪዎችና ለሴቶች ስልጠናን የሚሰጥ ለትርፍ ያልተቋቋመ ድርጅት አቋቁማ በመስራት ላይ ትገኛለች። ጽዮን ግርማ ስለ ስራዎቿ አነጋግራታለች። አሁን በፐር ሊደርሽፕ ኢንስቲትዩት የሚባል ድርጅት ነው ያቋቋምኩት ያቋቋምኩት በ ቱ ታውዘንድ ናይን ሆኖ የተመሰረተ ስለሆነ እሱ ለሴቶች እና ሴት ልጆች ለማሰልጠን የተደራጀ ኦርጋኒዜሽን ነው። ሴቶች እንግዲህ ልዩ የሆነ ችሎታ እንዲኖራቸው፣ ለራሳቸውን መተማመን ኮንፊደንስ እንዲኖራቸው የሚያሰልጥን ድርጅት በመሆኑ ብቻ ሳይሆን ስተም ሪሌትድ ስተም መሆኑ ምንድን ነው? ስተም ሳይንስ ቴክኖሎጂ፣ ኢንጂነሪንግ የማያር አካባቢ ያለው ልዩ አይነት ል እንዲኖራቸው ነው። ፕሮግራም የምናረገው ለሴቶቹ የትልቆች ሴቶች ሴሚናር ወይንም ውይይት እናደርጋለን። ለሴቶች ልጆች ደግሞ ከስድስተኛ እስከ አስራ ሁለተኛ ክፍል ያሉት ልጆች ሳምር ሲሆን ሳምር ካምፕ አለን፣ ስተም ካምፕ አለን። ከነ ዩኒቨርሲቲዎች ውስጥ ያሉት የተማማን የምናደረገው ፕሮግራሞች አሉ። ተለቅ ያሉት ዩኒቨርሲቲ የሆኖች ደግሞ ኮችንግ ላይፍ ስኪል የሚባል ምን አይነት ክፍተት አለ፣ ምን አይነት ጋፕ አለ ለሚለው ነገር እንዴት አድርገን ይህንን ጋፖች ይህንን ክፍተት እንዘጋዋለን ተባባልን፣ ፕሮግራም አውጥተን ከዩኒቨርስቲውም፣ ከሌሎቹ ሰናይ ተግባር ያላቸው ካምፓኒዎች የተስማማን እናደርጋለን። ለአሜሪካውያን ልጆችና ለአሜሪካውያን ወላጆች ነው ይህንን የምትሰጡት? ኖ ለአክቹሊ፣ እኔ የእኔ ፎካስ አክቹሊ ኦፍኮርስ አሜሪካን ልጆች ብቻ ናቸው የምናገኘው፣ ግን በብዛት ይሄ ያለው ኮሚኒቲ ያበሻ ኮሚኒቲ ኢትዮጵያ ይሁን ኤሪትራ ይሁን ያለው ልጆች ከቤተክርስቲያኖችም ይሁን ከሌሎቹ በየቦታው የሚገኙበት ቤተሰቦች እና ልጆች እናገኛለን። አንድ ጥቅም ደስ የሚለኝ የማየው ከሆነ ደግሞ ብዙ ልጆች ያበሻ ልጆች እዚ ያሉትን አብዛኛው እንደዚህ አይነት ፕሮግራም ውስጥ የገቡት አሁን ስናያቸው ፎር ላስት ትዌልቭ የርስ ጥሩ ስራ ወይም ኮሌጅ እየጨረሱ ኑሯቸውን እያሻሻሉ ብቻ ሳይሆን ለሌሎቹ ትንንሾቹም ሆኖ ነው የሚቀጥሉታል። በሁለት ሺ አስራ አምስት የአውሮፓውያን አቆጣጠር በተባበሩት መንግስታት ድርጅት የሴቶች ጉባኤ ላይ ተገኝተሽ ሀሳብ አቅርበሻል። እንደውም ያቀረብሽው ሀሳብ በ2030 ይተገበራል በተባለው የተባበሩት መንግስታት ድርጅት እቅድ ላይ ተመዝግቧል፣ ተቀባይነት አግኝቷል ተብሏልና እስቲ ስለሱ ንገር። የዩናይትድ ኔሽንስ ተጠሪ ሆኜ የሄድኩበት በትኒ ፊፍቲን ነው። ትኒ ፊፍቲን እንደምታስታውሽ ሰስቴናብል ዲቨሎፕመንት ጎል ፕላን የሚባለውን አሁን ሁሉ ሀገሮች የዓለም ሀገር በሙሉ የተስማሙበት ሰብተምበር ላይ እኔ ግን የጉንበት አካባቢ ትኒ ፊፍቲን እንደኛ የመሳሰሉ ካምፓኒዎች እንደኛ የመሳሰሉ ድርጅቶች ተትላክን ምን አይነት ፕሮግራም የሚፈጠር ለሚለው ለአስራ ሰባቱን ጎሎች የሚጠቅም ስለተባለ በሴቶች መካከል ያለውን ጋፕ እንግዲህ ያለውን ክፍተት እንዴት አድርገን ህዝቡን ለማሻሻል ለራሳቸው ሴቶች እንግዲህ የሴቶች ስልጠናት ሲፈጠር ሁሉ ጊዜ እንግዲህ የሚታይ ከሆነ ለልጆቻቸው ብቻ ለራሳቸው ሳይሆን፣ ለልጆቻቸው፣ ለቤተሰቦቹ እና በተለይ ደግሞ ለኢኮኖሚ ለማሻሻል ስለሆኑ እኔ የተናገርኩት የኔን መልዕክት የነበረው ምንድን ነው? በተለይ በተለይ በስቴም ላይ ስራ ወይንም ልዩ አይነት ስኬም ታገኙ ይሄ በጣም ጠቃሚ ሊሆን ይችላል የሚለውን ንግግር ሀሳብ ነው ያቀረብኩት። ከነዛ እንግዲህ ናምበር ፋይቭ ተብሎ ከአስራ ሰባቱን ጎሎች አንደኛውን አምስት ቁጥር የሴቶች ማሰልጠን ስለሆነ በትዌንቲ ፊፍቲን መጨረሻ ላይ የአለም ሀገሮች መንግስት በሙሉ እንደ ፕሮግራም ወስዶ እንግዲህ ከድህነት ማውጣት የሚቻልበት መንገድ ምንድን ነው ተብሎ ይህንን ውይይት ተደርጎ ነው ተጠርቸ መሄድ ዛ ኒውዮርክ መናገር። በጣም አመሰግናለሁ። እግዜር ስጥልኝ። ወይዘሮ ጸጋ መልካም ጊዜ። ንዩ ላንምር አመሰግናለሁ። መልካም ቀን። የሶማሊያው ፕሬዚዳንት መሐመድ አብዱላሂ መሐመድ ወይም ፎርማጆ በኢትዮጵያ በጉብኝት ላይ እንደሚገኙ ገልጸን ነበር። የዚህም ሙሉ ዘገባ በማታው ምሽት ተከታተሉት። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አምሐሪክ በትዊተርም እንዲሁ ሃሽታግ ጋቢና። ደህና ደሩ።